ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉብኝታቸውን ዛሬ በፈረንሳይ ጀምረዋል። ከነገ በስቲያ ረቡዕ ጀርመን ፍራንክፈርት ከሚኖሩ ኢትዮጵያውያን ጋር ይገናኛሉ። አንድ ሆነን እንነሳ ነገንም እንገንባ በሚል መሪ ቃል የሚካሄድ ነው። ከመላ አውሮፓ የተወጣጡ ኢትዮጵያውያን ይሳተፋሉ። በቁጥር ከሀያ እስከ ሀያ አምስት ሺህ የሚሆን ወገኖቻችን ፍራንክፈርት በሚካሄደው ዝግጅት ላይ በቀጥታ የሚሳተፉ ቢሆንም በሀገር ውስጥም በውጭም በሌላው ክፍል የሚገኙ አያሌ ኢትዮጵያውያን እና ትውልደ ኢትዮጵያውያን በተለያዩ የመገናኛ መንገዶች ይከታተላሉ ተብሎ ነው የሚጠበቀው። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው። ሙሉ ዘገባውን አድማጮች በዕለቱ አቢሬስ እናቀርባለን። ከወልቃይ ጠገዴ ተፈናቅለው ጎንደር ከተማ በጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች መንግስት አፋጣኝ ምላሽ ይስጠንና ወደ ቀያችን እንመለስ ሲሉ ቅሬታቸውን ገልጸዋል። ዝርዝሩም በመጽሄት ክፍለ ጊዜ ይዘናል። የሁለት የዩናይት ስቴትስ አፍቃሪ ዴሞክራሲያዊ ቡድኖች ባለፈው ሐምሌ ወር የተካሄደው የዝምባብዌ ምርጫ ዓለም አቀፍ መስፈርቶችን ያላሟላ ነው ሲሉ ተችተዋል። የዚህንም ዝርዝር ቆየት ብለን እናቀርባለን። ሳምንታዊ ቅንብሮች፣ ስፖርት እና አፍሪካ ነክ ርዕሶች በልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮች ይዘዋል። በሁለተኛው አጋማሽ ይቀርባሉ። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ጥቅምት 19 2011 ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጅት ታየ ነን። ፕሮግራማችንን ንጉሡ ታምር ያቀናብራል። የስርጭት መሐንዲሱ ኦድሬስ ሪጊስ ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜና ጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉብኝታቸውን ዛሬ በፈረንሳይ ጉዞ ጀምረዋል። ጠቅላይ ሚኒስትሩ ከነገ በስቲያ ረቡዕ በጀርመን ከሚኖሩ ኢትዮጵያውያን ማህበረሰብ አባላት ጋር ፍራንክፈርት ከተማ ላይ ለሚኖራቸው መርሃ ግብር በብዙ የአውሮፓ ሀገሮች ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ወደዚያው እየሄዱ መሆኑንና ብዙዎችም ለመሄድ በዝግጅት ላይ መሆናቸውን አምባሳደሮች ለአሜሪካ ድምፅ ተናግረዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ባደረጉላቸው ግብዣ ዛሬ ፓሪስ የተገኙት ጠቅላይ ሚኒስትር አብይ ነገ ደግሞ የጀርመን ቻንስለር አንግላ መርክልን አግኝተው ለውይይት ይቀመጣሉ ተብሏል። 11 የአፍሪካ ሀገሮች መሪዎች በሚሳተፉበት በአፍሪካ መዋለ ነዋይ ፍሰት ላይ በሚያተኩር ስብሰባ ላይም ንግግር እንደሚያደርጉ ተገልጿል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። ከወልቃይት ጠገዴ የተፈናቀሉ ጎንደር ከተማ በጊዜያዊ መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች መንግስት አፋጣኝ ምላሽ ይስጠንና ወደ ቀያችን እንመለስ ሲሉ ቅሬታቸውን ገልጠዋል። አድማጮች በዚህ ላይ የሚጠናቀረ ዘገባ በመጽሔቱ ክፍለ ጊዜ እናቀርባለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አስራ ሶስት ቦምብ የተደበቀባቸውን ጥቅሎች በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ትችት ለሚሰነዝሩ የፖለቲካ መሪዎችና ታዋቂ ግለሰቦች በመላክ የተወነጀለው ግለሰብ ዛሬ ለመጀመሪያ ጊዜ ፍርድ ቤት ቀርቧል። ኬን ብሬድ ሜየር ያጠናቀረው አጭር ዘገባ አለ። አሉላ ከበደ ያቀርበዋል። የሃምሳ ስድስት አመቱ ተጠርጣሪ ሴዛር ሳይኦክ የቀረበው እንደ መኖሪያ ቤት ጭምር ሲጠቀምባት ከነበረችው መለስተኛ አውቶቡስ መሰል ተሽከርካሪ ውስጥ ሳለ ባለፈው አርብ በጸጥታ ኃይሎች በቁጥጥር ስር ከዋለበት ስፍራ ብዙም ሳይርቅ ከሚገኘው የማያሚ ፍሎሪዳ ፍርድ ቤት ከአንድ የፌዴራል ዳኛ ፊት ነው። የተሽከርካሪዋ መስኮቶች ለፕሬዚዳንት ትራምፕ ያላቸውን ድጋፍና እንዲሁም የፕሬዚዳንቱን ተቺዎች የሚያጥላሉ የሚያወግዙ መልእክቶች ያዘሉ ጽሁፎች ዙሪያውን ተለጥፈው ይታያሉ። ሳይወቅ ፈንጂዎቹን በመላክ ወንጀል ተጠርጥሮ ነው የተያዘው። ግለሰቡ ለሲኤንኤን ቴሌቪዥን ጣቢያ የላካቸው ሌሎች ሁለት ቦምብ ጥቅል ለያዙ ወይም ቦምብ የያዙ ጥቅሎችም ከአትላንታ ፖስታ ቤት መያዛቸው ታውቋል። የሲኤንኤን ፕሬዚዳንት ጄፍ ዘከር እንዳመለከቱት በዋና መስሪያ ቤቱ በሰውም ላይ ሆነ በንብረት ላይ የደረሰ አደጋ የለም። የዛሬውን ችሎት ውሎ ተከትሎም ጉዳዩ ከማያሚ ወደ ኒውዮርክ የሚገኘው ሌላ የፌዴራል ችሎት እንዲዛወር ይጠበቃል። ዩናይትድ ስቴትስ ፔንስልቬንያ ክፍለ ሀገሯ ፒትስበርግ ከተማ በሚገኘው የአይሁድ ቤተ እምነት ሙክራብ ባለፈው ቅዳሜ ተኩስ በከፈተው አጥቂ እጅ ለሞቱትና ለቆሰሉት ሰለባዎች ትናንትና እሁድ ብዙ ሺህ ሕዝብ በተገኘበት የጸሎት ስነ ስርዓት ተካሂዷል። በስነ ስርዓቱ ላይ የሃይማኖትና የሕዝባዊ ድርጅቶች መሪዎች መሪዎች የጥንካሬ የመቻቻልና የአንድነት መልእክቶችን አስተላልፈዋል። በቅዳሜው ጸሎት ላይ ገብቶ ተኩስ በመክፈት 11 ሰዎችን በጥይት በመግደል የተያዘው ተጠርጣሪ የ46 ዓመቱ ሮበርት ባወርስ የሚባለው ዛሬ ፌዴራል ዳኛ ፊት ይቀርባል። የጥላቻ ወንጀልን ጨምሮ 29 በፌዴራል ሕግ የሚያስጠይቁ ከባድ ወንጀሎች እንደሚከሰስ የሚጠበቀው ይኸው ተጠርጣሪው በወንጀሎቹ ጥፋተኛ ሆኖ ከተበየነበት የሞት ቅጣት ሊፈረድበት ይችላል ተብለዋል። እንደ አውሮፓውያን አቆጣጠር ከሺ ዘጠኝ መቶ ሰባዎቹ ጀምሮ አይሁዶች የሚገጥሟቸውን የጥላቻ ና ሌሎችም ጥቃቶች የሚከታተለው አንቲ ዴፌሜሽን ሊግ የተባለው ድርጅት በፒትስበርጉ ትሪ ኦፍ ላይፍ ምኩራብ ቅዳሜ የደረሰው ጥቃት በዩናይትድ ስቴትስ በአይሁድ ማህበረሰብ ላይ በታሪክ ከደረሱት ሁሉ የከፋ እንደሆነ አስታውቋል። ትናንትና በ ፒትስበርግ ዩኒቨርሲቲ በተካሄደው የመታሰቢያና የጸሎት ስነ ስርዓት ላይ ከአይሁድ ሃይማኖት መሪዎች ራባዮች ጋር የሌሎችም ሃይማኖቶች አባቶች ተካፍለዋል። በሌሎችም በርካታ የዩናይትድ ስቴትስ አካባቢዎች እንዲሁም በካናዳ የሻማ ማብራት ዝግጅቶች ተከናውነዋል። በርካታ ብሔራዊ የእግር ኳስ ግጥሚያ ዝግጅቶችም በአፍታ ጸጥታ የጥቃቱን ሰለባዎች አስበዋል። ይህ በዚህ እንዳለ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአይሁዶች ምኩራብ ለተፈጸመው የጅምላ ግድያና እሳቸውን ለሚነቅፉ ተቺዎች ለተላኩት ፈንጂ የያዙ ፖስታዎች ያደረሰን መገናኛ ብዙኃን በሀገሪቱ የሚያነሳሱት ቁጣ ነው ሲሉ ተናግረዋል። የፖለቲካ ነቃፊዎቻቸው ደግሞ በተቃዋሚ ዲሞክራቶች ላይ ካለ በተቃዋሚ ዲሞክራቶች ካለ ሕጋዊ ፈቃድ በሚመጡ የውጭ ሀገር ሰዎችና በሌሎችም ፖሊሲዎቻቸውን በሚነቅፉት ላይ በሚሰነዝሩት መርዛማ የቃላት ጥቃት ሕብረተሰቡን እጅግ እንዲከፋፈል እያደረጉ ነው በማለት እሳቸውኑ እየወነጀሉ ነው። አንድ መቶ ሰማኒያ ዘጠኝ ሰዎችን ያሳፈረ ላይን አየር የተባለ አውሮፕላን የአየር መንገድ አውሮፕላን ከኢንዶኔዥያ ዋና ከተማ ከጃካርታ ተነስቶ 13 ደቂቃዎች እንደበረረ ባህር ውስጥ ተከስክሷል። የኢንዶኔዥያ የአደጋ ጉዳይ መስሪያ ቤት ቃል አቀባይ ስቱፖ ንጎሮ የአውሮፕላኑን ስብርባሪ ፎቶግራፍ በትዊተር ገጻቸው አውጥተዋል። የተጨፈላለቁ ስልኮች፣ መጽሐፍት፣ ቦርሳዎች እንዲሁም የአውሮፕላኑ ስብርባሪዎች ይታያሉ። ገደኞችን መካከል ሶስት ልጆች እንዳሉባቸው ቃል አቀባዩ አመልክተዋል። የኢንዶኔዥያ የፍለጋና ነፍስ አድን መስሪያ ቤት ከጃቫ ደሴት በስተሰሜን ባህር የገባውን አውሮፕላን ዋናውን ክፍል እንዲፈልጉ ባህር ጠላቂ ዋናተኞችን አሰማርቷል። በሕይወት የተረፈ ሰው ይገኛል የሚል ተስፋ ግን የላቸውም። አውሮፕላኑ ቦይንግ 777 ማክስ የሚባለው ሞዴል መሆኑም ተመልክቷል። በሜክሲኮ በኩል አድርገው ወደ አሜሪካ ለመግባት የሚተሙት ፍልሰተኞች መሀል ብዛት ያላቸው የወሮበላ ቡድን አባላትና አንዳንድ በጣም መጥፎ የሆኑ ሰዎች ተደባልቀው እየመጡ ነው ሲሉ የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ ተናገሩ። ይሄ ሀገራችን ላይ የሚፈጸም ወረራ ነው፣ ወታደሮቻችን ይጠብቋቸዋል ብለዋል ፕሬዝደንቱ ዛሬ በትዊተር ገጻቸው ባካችሁ ተመለሱ። በህጋዊ መንገድ ካልሆነ የሚቀበላችሁ የለም ብለዋል። ፍልሰተኞቹ ከሆንዱራስና ከጓቴማላ በእግራቸው እየተጓዙ ሲሆን በአቅራቢያው ያለ የዩናይትድ ስቴትስ ድንበር ለመድረስ ግን ገና ብዙ ኪሎ ሜትር ይቀራቸዋል። የዩናይትድ ስቴትስ የሀገር ደኅንነት ሚኒስቴር ብዙ መቶ ወታደሮች ለድጋፍ ወደ ሜክሲኮና አሜሪካ ድንበር እንዲላክ ያቀረበውን ጥያቄ የመከላከያ ሚኒስቴር እንደተቀበለው ታውቋል። በመጨረሻም የዩናይትድ ስቴትስ የሰሜን ኮሪያ ጉዳይ ልዩ መልእክተኛ ያቺ ሀገር የኒውክሊየር ትጥቋን እንደምትፈታ እንደሚተማመኑ ገለጡ። ልዩ መልእክተኛው ስቴፈን ቢገን ዛሬ ሶል ውስጥ ከደቡብ ኮሪያ የውስጥ ጉዳይ የውጭ ጉዳይ ሚኒስትር ካንግ ኪዩንግ ሁዋ ጋር ስለ ፒዮንግያንግና ዋሽንግተን ንግግር ወይም ድርድሮች እንዲሁም እርምጃዎች ተወያይተዋል። ልዩ መልእክተኛው ከደቡብ ኮሪያዎቻቸው ጋር ከተወያዩ በኋላ በሰጡት ቃል ዋሽንግተንና ሶል በኮሪያ ልሳነ ምድር ለሰባ ዓመታት የዘለቀውን በጠላትነት የመተያየት ሁኔታ የማብቃት የጋራ አላማ የነቁ ወይም በትጋት የሚሰሩ ናቸው ብለዋል። የፒዮንግያንግ የኒውክለር መርሃ ግብር መሰረዝን አስመልክቶ በአሁኑ ጊዜ ወሳኝ ደረጃ ላይ ያሉት የደቡብ ኮሪያ ልዩ ተወካይ በኩላቸው ሁለቱ ወገኖች በተቻለ መጠን በተደጋጋሚ እየተገናኙ መነጋገር አለባቸው ነው ያሉት። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን ባለፈው ሰኔ ወር ሲንጋፖር ውስጥ ጉባኤያቸውን ካካሄዱ ወዲህ ሰሜን ኮሪያ አንዳንድ እርምጃዎችን መውሰዷ ተዘግበዋል። የኒውክሌርና የሚሳኤል የሚሳይል ሙከራዎችን አቁማለች። የኒውክሌር ሙከራ ጣቢያዋንም አፍርሳለች ብለዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ቆንጂት ታየና አሉላ ከበደንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቷ ቢሮ ጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉብኝታቸውን ዛሬ በፈረንሳይ ፓሪስ ጀምረዋል። ጠቅላይ ሚኒስትሩ ከነገ በስቲያ ረቡ በጀርመን ከሚኖሩ ኢትዮጵያውያን ማህበረሰብ አባላት ጋር ፍራንክፈርት ከተማ ላይ ለሚኖራቸው ፕሮግራም በብዙ የአውሮፓ ሀገሮች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ወደዚያው እየሄዱ መሆኑንና ብዙዎችም ለመሄድ በዝግጅት ላይ መሆናቸውን አምባሳደሮች ለ አሜሪካ ድምጽ ተናግረዋል። የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን ባደረጉላቸው ግብዣ ዛሬ ፓሪስ የተገኙት ጠቅላይ ሚኒስትር አብይ ነገ ደግሞ የጀርመን ቻንስለር አንገላ መርክልን አግኝተው ለውይይት ይቀመጣሉ ተብሏል። አስራ አንድ የአፍሪካ ሀገሮች መሪዎች በሚሳተፉበት በአፍሪካ መዋዕለ ነዋይ ፍሰት ላይ በሚያተኩር ጉባኤ ላይም ንግግር እንደሚያደርጉ ተገልጿል። ጽዮን ግርማ ዝርዝሩን ይዛለች። ጠቅላይ ሚኒስትር አብይ አህመድ የአውሮፓ የስራ ጉብኝታቸውን ዛሬ በፈረንሳይ ፓሪስ ከተማ ጀምረዋል። በነገ ዕለትም ጀርመን በርሊን ከተማ 11 የአፍሪካ ሀገሮች ተሳታፊ በሚሆኑበት በአፍሪካ መዋለ ነዋይ ፍሰት ዙሪያ የሚያጠነጥን ጉባኤ ላይ ተገኝተው ንግግር ያደርጋሉ። ከጀርመኗ ቻንስለር አንጌላ መርከል ጋር ይወያያሉ ተብሎ ይጠበቃል። በተጨማሪም በኢትዮጵያ እየሰሩ ከሚገኙና የመስራት እቅድ ካላቸው ባለሀብቶች ጋርም ተገናኝተው ይወያያሉ የሚል እቅድ መያዙን አስተባባሪዎቹ ተናግረዋል። ከእነዚህ ዝግጅቶች በኋላም ከነገ በስቲያ ዕረቡ ጥቅምት 21 ቀን በፍራንክፈር ሮበርት አሬና ስታዲየም ኢትዮጵያውያኑና ትውልደ ኢትዮጵያን ለማግኘት ቀጠሮ ይዘዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ከዚህ ዝግጅት አስተባባሪዎች አንዱ ነው። የሚኒስቴር መስሪያ ቤቱ ቃል አቀባይ አቶ መለስ አለም የአውሮፓው ዝግጅት ከሰሜን አሜሪካው የቀጠለ ነው ይላሉ። ቱ ጠቅላይ ሚኒስትሩ ወደ ሰሜን አሜሪካ በመምጣት ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ሀሳብ የተጀመረ የኢትዮጵያውያን እንቅስቃሴ አለ። ኢትዮጵያውያንን ከጥላቻ ይልቅ በፍቅር ከመጠራጠር ይልቅ በመተማመን ለሀገራዊ ትንሳኤ በጋራ የሚሰሩበት እድል መፍጠር ነው። ይሄ ትልቅ የኢትዮጵያን አንድነት፣ ህብረት የፈጠረ ዝግጅት ነው የነበረው። እሱን ተከትሎ ለአመታት ከሀገራቸው ርቀው በሰው ሀገርም የነበሩ እርስ በርስ የማይተያዩ የፖለቲካ መሪዎች፣ አርቲስቶች፣ ታዋቂ ግለሰቦች ወደ ሀገራቸው እየተመለሱ ነው። ያ ዝግጅቱ በሰሜን አሜሪካ ይከናወን እንጂ በሌሎች የዓለማችን ክፍል ያሉ ኢትዮጵያውያንም በቅርበት ሲከታተሉት ነበር። ስለዚህ ሁለተኛው ደ ሞ ቀጣይ የሆነው ባለፈው ግንቡ በመፍረሱ የህብረትም የአንድነትም ድልድይ ተገንብቷል። ሁለተኛው ምዕራፍ አንድ ሆነን እንነሳ ነገንም እንገንባ በሚል መሪ ቃል የሚካሄድ ነው። ከመላው አውሮፓ የተወጣጡ ኢትዮጵያውያን ይሳተፋሉ። በቁጥር ከ ሀያ እስከ ሀያ አምስት ሺህ የሚሆን ወገኖቻችን ፍራንክፈርት በሚካሄደው ዝግጅት ላይ በቀጥታ የሚሳተፉ ቢሆንም በሀገር ውስጥም በውጭም በሌላው ክፍል የሚገኙ አያሌ ኢትዮጵያውያን እና ትውልድ ኢትዮጵያውያን በተለያዩ የመገናኛ መንገዶች ይከታተላሉ ተብሎ ነው የሚጠበቀው። ለዚህ ዝግጅትም ጀርመን ከሚገኙ ተሳታፊዎች በተጨማሪ ከተለያዩ የአውሮፓ ሀገሮች ወደ ፍራንክፈርት እያቀኑ ነው ተብሏል። የስዊድን፣ ኖርዌይ፣ ዴንማርክ፣ ፊንላንድ ና አይስላንድን የሚወክሉት በስዊድን የኢትዮጵያ አምባሳደር መርጋ በቃና ስለ ዝግጅቱ በስልክ ጠይቄያቸው ነበር። አንድ ሆነን እንነሳ ነገንም እንገንባ በሚል ለተሰናዳው ዝግጅት ለመሳተፍ የአውሮፓ ነዋሪ ኢትዮጵያውያንና ትውልደ ኢትዮጵያ ፍላጎታቸው ከፍተኛ መሆኑን ይናገራሉ። ጀርመን ድረስ ተጉዞ በአካል ይሳተፋሉ። ከጠቅላይ ሚኒስትሩ ጋር መገናኘት ይፈልጋሉ። ሀገራቸው ውስጥ ያለውን እንቅስቃሴ ክልውኖች ምን እንደሚመስሉ ቀጥታ ከጠቅላይ ሚኒስትሩ ለመስማት ይፈልጋሉ። በአካል ነው የምሳተፉት። ጥያቄ ከአምስቱም እኔ ከምሸፍናቸው አምስቱም ሀገራት ተሰባስቦ አንድ ኮሚቴ አለ። እኔ የምመራው ኮሚቴ። ይህ ኮሚቴ አሰባስቦ ጠቅላላ ጥያቄዎቹን በአራት በአራት ጥያቄ ኦርጋናይዝ አድርጎ እንደ ፓኬጅ ብዙ ነገር ያሉትን ልኳል ወደ ፍራንክፈርት። ምን ያህል ይሆናሉ የሚሳተፉት? እንግዲህ ጾም በጣም አስቸጋሪ ነው። ምን ይሄን ያክል ለማለት ፍላጎታቸው በጣም ከፍተኛ ነው። ብዙ እንደሚሳተፉ ነው ተስፋ የምናደርገው። ቀኑ ብቻ ሮብ መሆኑ ትንሽ አመቺ ያለ አይደለም እያሉ ነው። ሳምንቱን ሙሉ እናቃጥላለን። ከስራ ነው የምሉት እንጂ ከፍተኛ ፍላጎት ነው ያላቸው። በጣም እየተንቀሳቀሱ ና ያሉት በጣም እየተባበሩ ነው። ሚዲያዎች በየኮሚኒቲ እያወረዱ ነው፣ ቅስቀሳውን በከፍተኛ ሁኔታ እየሰሩበት ነው የሚገኙት ከኛ ጋር። ፍላጎት በጣም በጣም ከፍተኛ እንደሆነ ነው ገባኝ። እና ደስተኞች ናቸው። በየሳምንቱ እኔ ጋ እየመጡ እንወያያለን እና ከፍተኛ ፍላጎት አለ። ለምንድን ነው ሮብ የሆነው? እሱ እሱ ከኔ እንትን በላይ ነው። ለምን ደሆነ አላውቅም። እንግዲህ የራሱ ምክንያት አለው። ጠቅላይ ሚኒስትራችን ሌላም ጉብኝት አላቸው። እኛ በዚህ ዝግጅት ነው እንጂ አልመጣልንም ደግሞ እንደ ኮሚቴ ሁሉ ሰው የጓጓው ተግባራዊ በማድረጉ ላይ በእንግሊዝ የሚገኙትም እንዲሁ ከጠቅላይ ሚኒስትር አብይ ጋር ለመገናኘት ዝግጅታቸውን ጨርሰዋል ያሉት በእንግሊዝ የኢትዮጵያ አምባሳደር ሀይለ ሚካኤል አበራ ናቸው። እዚህ ዩናይትድ ኪንግደም ወይም ደግሞ እንግሊዝ ሀገር ከሀምሳ ሺህ በላይ ኢትዮጵያውያንና ትውልድ ኢትዮጵያውያን ይኖራሉ ተብሎ ይገመታል። ከእንግሊዝ ሀገርም የተቻለውን ያህል ብዙ ኢትዮጵያውያን ትውልድ ኢትዮጵያውያን ወደዛ እንዲሄዱ እሳቸውን እንዲያገኙ የማድረግ እና ቀስቀሳ የማካሄድ ስራ ነው ስንሰራ የቆየ ነው። ብዙ ሰው ፍላጎቱን ገልጸዋል። በአውሮፕላንም በግል መኪናም በሌሎች የማጓጓዣ አይነቶችም በመሄድ እዛው ሰላሳ አንድ ኦክቶበር ፍራንክፈርት ጀርመን ሀገር በሚኖር ኢትዮጵያውያንና ትውልደ ኢትዮጵያውን ከ ከጠቅላይ ሚኒስትራችን ጋራ እንዲገናኙ መረጃን የመስጠት በተቻለ መጠን ብዙ ሰው ወደዛ እንዲሄድና እንዲያገኟቸው የማድረግ እስከሳ ነው ስንሰራ የቆየ ነው። በተለያየ መንገድ ምን ያህል ኢትዮጵያውያን ይሳተፋሉ ብላችሁ ትገምታላችሁ? በተለያየ መንገድም ስለሚሄዱና በግላቸውም በቡድንም በአውሮፕላንም በግለ መኪናም ስለሚሄዱ ቁጥራቸው ብዙ ይሆናል ከሶስት ሺህ በላይ ይሆናል ብለን ነው የምንገምተው። የምትጠብቁት ውጤት አለ? ከዚህ ከዚህ ጉባኤ ከዚህ ስብሰባ ከዚሁ ከእንግሊዝ ሀገር ለጠቅላይ ሚኒስትር ዶክተር አብይ እንዲቀርቡ ጥያቄዎች እያሰባሰብን ወደ ዋናው አብይ ኮሚቴ እልከናል። እንግዲህ የሚመስላቸውን የሚፈልጉትን ጥያቄ የማቅረብ እና ምላሽ የማግኘት ጠቅላይ ሚኒስትራችንም በአካል በሚያደርጉት ንግግር ስለ ሀገራችን ሁኔታ፣ ስለ ዳያስፖራ ኢትዮጵያውያን በኢኮኖሚው አቅም ግንባታ፣ በእውቀትና ክህሎት ሽግግር እንደዚሁም በተለያዩ የፖለቲካ የኢኮኖሚ ልማቶች ያላቸውን ሀሳብ ፕሮፖዛል የማቅረብ እድልም ስለሚኖር በዚሁ አጋጣሚ ወደፊትም ስለዚህ ይሄ ይሄን ሁኔታን ያበረታታል ከእሳቸው አንድ ዕለት መስማትም ራሱ ትልቅ እድል ነው ብለን ነው እንግዲህ እያሰብነው እና የተንቀሳቀስነው። በዚሁም ሰው በጣም ተንቀሳቅሰዋል። ይሄም ደግሞ ወደፊት ኢትዮጵያውያን ዲያስፖራ ኢትዮጵያውያን በሀገራቸው ሁለንተናዊ ልማት የፖለቲካው፣ የኢኮኖሚው፣ የማህበራዊ ዘርፉ፣ የመልካም አስተዳደር፣ የትምህርት፣ የእውቀት በዚህ ሁሉ ተሳትፎውን አጠናክሮ እንዲሄድ አንድ ትልቅ እርምጃን ወደፊት እንዲሄድ የሚያደርግ ስለሚሆን አበረታቸው የሆነ ከእሳቸው አንደበት የመስማት ጥሩ ውጤት ወደፊት ያስገኛል ብለን ነው የምናስ ለውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ስለ ረቡ ፕሮግራም ዝርዝር ጠይቄያቸዋለሁ። አንደኛው የሙዚቃ ዝግጅቶች አሉ። ከለንደን የመጣ የሙዚቃ ቡድን አለ። ሌሎች ኢትዮጵያውያንም እዚህ ያሉ የባህል ዝግጅቶች አሉ፣ ታዳጊዎች የሚያቀርቧቸው። ሌላኛው የግጥምን እና መነባንብ ፕሮግራም ነው የሚሆነው። ሶስተኛው ከተለያዩ አውሮፓ ሀገሮች የመጡ ኢትዮጵያውያን ያቀረቧቸው ጥያቄዎች፣ አስተያየት አሉ። በአካል የተገኙ አሉ። በአካል ያልተገኙት ደግሞ በተለያየ የመገናኛ መንገዶች ለኤምባሲዎች ጥያቄዎቹን ሰጥተው እነዚህ ጥያቄዎች አንድ ላይ ተጠናክረው እና ተቀናኝተው ይቀርቡላቸዋል። ክቡር የፌዴሪ ጠቅላይ ሚኒስትር ለእነዚህ ጥያቄዎች አስተያየቶች፣ የወገናቸው ፍላጎት መልስ የሚሰጡበት ነው። ይሄ ምን ውጤት ትጠብቃላችሁ? አቶ መለስ አለም፣ በሶስት መክፈል ይቻላል። አንደኛ በአውሮፓ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንን የቅርታው አካል ሆነው በፍቅርና የመደመር ስሜት በሀገራቸው እየተካሄደ ያለው ለውጥ የሚደግፉበትን ሁኔታ መፍጠር ነው። ኢትዮጵያ ነገ የተሻለች ሀገር ትሆናለች። ትልቅ ተስፋ ያላት ሀገር ናት። በውጭ ያለውን ኢትዮጵያዊ ያላካተተ እንቅስቃሴ ምን ተይዞ ጉዞ ነው? እና አንደኛ የእነሱን ተሳትፎ ማረጋገጥ ነው። ሁለተኛ መንግስት፣ በውጭ ለሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን የሚሰጠው ትኩረት የሚያረጋግጥበት እና በቀጣይም በሀገራቸው ጉዳይ የድርሻቸውን የሚችሉትን ሚና መጫወት እንዲችሉ አስፈላጊውን ድጋፍ እንደሚያደርግ በሀገሪቱ ዋናው እና ቁንጮ ባለስልጣን ማረጋገጫ የሚሰጥበት ነው። የመጨረሻው እና ሶስተኛው በውጭ የሚኖሩ ኢትዮጵያውያን ተደጋግፈው ሀገራቸው ሳይሆን ወደ የብልጽግናና ገናናነቷ አለመመለስ በሚደረገው ርብርብ ውስጥ እንዲሳተፉ ማድረግ ነው። ኢትዮጵያ በጣም ትልቅ ታሪክ ያላት ገናና ታሪክ ያላት ሀገር ናት። የዓለም የስልጣኔ ቁንጮ የነበረች ሀገር ናት። እንደዚህ አይነት ሀገር የሀገር ጭራ የሆነበት ነገር የማይጸጽተው ኢትዮጵያዊ የለም። ስለዚህ በጋራ የምንሰራበት ስለ ሀገራችን አንድ አይነት ቋንቋ የምንዘምርበት እለት ተደርጎ የምንወስደው ነው። አቶ መለስ ይህን ዝግጅት ለማሰናዳት በአውሮፓ የሚገኙ ከሁለት መቶ በላይ ኢትዮጵያውያን በበጎ ፈቃደኝነት መሳተፋቸውን ተናግረዋል። አድማጮች፣ ዝግጅቱን በተመለከተ በአውሮፓ የሚገኙ ኢትዮጵያውያንን አስተያየት ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ተከታዩ ወደ አወዛጋቢ የወልቃይት ጠገዴ ጉዳይ ወስደናል። ከወልቃይት ጠገዴ ተፈናቅለው ጎንደር ከተማ በጊዜያዊ መጠለያ ጣቢያ ውስጥ ከሚገኙ ተፈናቃዮች መንግስት አፋጣኝ ምላሽ ይስጠንና ወደ ቀያችን እንመለስ ሲሉ ቅሬታቸውን አሰምተዋል። ዘጋቢያችን አስቴር ምስጋናው ተከታትለዋለች። ቁጥራቸው ከሁለት መቶ በላይ የሚሆኑ አብዛኛዎቹ ደግሞ በአፍላ የወጣትነት የዕድሜ ክልል የሚገኙ እነዚህ ተፈናቃዮች በጎንደር ከተማ በአንድ ግለሰብ ቤት ውስጥ በተዘጋጀላቸው ጊዜያዊ መጠለያ ጣቢያ ውስጥ ነው ያሉት። በተጨናነቀ ሁኔታ ተፈናቃዮቹ የዕለት ጉርሳቸውን የሚያገኙት ከአካባቢው ነዋሪዎች በሚያገኙት ድጋፍ ሲሆን፣ ከመንግስት እስካሁን የተደረገ ምንም ድጋፍ የለም ይላሉ። የሆነ ሆኖ ግን ሁሉም ተፈናቃዮች የሚያነሱት አንድ ጥያቄ አለ። እርሱም ወደ ቀያችን እንመለስ የሚል ስሜ አስፋው ኩንፎ አሰመረ በላይ ይባላሉ። የመጣሁት ከወልቃይ ጠገዴ አድረመጥ የሚባሉ ነው። የመጣ ነው ነገር በመስቀል አካባቢ ነው የመጣ ነው። እዚህ ማለት ገለልተኛ ወገን ሀገራችን ገብቶ እኛም ዋስትና ተሰጠን ሀገራችን ለመሄድ እኛም እናስባለን። ስንት ትምህርትን ስንት ስራው ትቶ የመጣ ህዝብ ነው ያለ። በዚህ ደግሞ እኛ ዋስትና ተሰጠን ሀገራችን መስራትና የፈለገውን እናደርጋለን። ሀገራችን በራሳችን ብዙ ተማሪ ነው ያለ፣ ብዙ ገበሬም አለ፣ ብዙ ባለ ንብረት አለ፣ ብዙ ወጣት፣ ብዙ መኪና ያላቸው አሉ፣ ሆቴል ያላቸው አሉ፣ ሱቅ ያላቸው አሉ፣ እርሻ ያላቸው አሉ፣ ተማሪዎችም አሉ። የተፈናቃዮቹ አስተባባሪ አቶ እርስ ቃደመ የወጣቶችን ሀሳብ ይጋራል። እነዚህ ልጆች ሰረቋ ጀምረው የመጡበት በእንግልት ነው ያለው። በህዝብና ቀይ መስቀልም ብርድ ልብስም ሌሎችም ምንጣፍም ረድቷል። በሌላ በህዝብ ብቻ ነው ያሉ። ከእንግዲህ ደግሞ ዋስትና የሚሆን ለነሱ መንግስት እስካሁን ምንም በፌዴራልም በምንም የታዩበት ነገር የለም። አሁን መንግስት ለነዚህ ልጆች እነዚህ ብቻ ሳይሆኑ ሌላም በረሃ የተያዙ አሉ፣ ያልገቡ አሉ። እዚህ ይህን ማዕከላዊ አድርጎ መንግስት እዛ መከላከያም ወደ ሀገራቸው መመለስ ይፈልጋሉ መከላከያም ልዩ ኃይልም የትግራይ ልዩ ኃይል አውጥቶ ፖሊስም አውጥቶ ወይ ፌዴራል ፖሊስና ወይ መከላከያ አግብቶ በነጻነት እንዲንቀሳቀስ በነጻነት መብቱ እንዲገልጽ መሆን አለበት። እኛ ማንነት ጥያቄ ብቻ እያልን ያለን። የአማራ ክልል ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ንጉሱ ጥላሁን በስልክ ስለ ተፈናቃዮቹ እጣ ፈንታ ጠይቄያቸው ነበር። ጎንደር ከወልቃይት አካባቢ የተፈናቀሉ ወገኖቻችን አሉ። እነዚህ ወገኖች የመጨረሻው እነሱም እንዳሉት የመጨረሻው ነገር የሚሆነው በሀብት ባፈሩበት ወልደውና ከብደው በኖሩበት ከብደው በኖሩበት አካባቢ ያው እንዲኖሩ የማድረግ ነው። ይሄንን ለማድረግም በፌዴራል መንግስት ማዕከላዊ መንግስቱ በሁለቱ ክልላዊ መንግስታት በኩል ጉዳዩን በሰከነና ሰላማዊ በሆነ መልኩ መፍታት እንደሚገባ ውይይት ተደርጓል። ይሄ ይቀጥላል። ነገር ግን በክልሉ መንግስት በኩል ሁለት የክልል አመራሮች እነሱ በሚገኙበት ቦታ ሄደው ተወያይተዋል። ውይይት አድርገዋል። የክልሉ መንግስት የአማራ ብሔራዊ ክልላዊ መንግስት ምን ማድረግ እንደሚገባውና እንደሚችል እስካሁን የጎደሉ ነገሮችንም ጨምሮ በምን አግባብ ጉዳዩ መፈታት እንዳለበት ውይይት ተደርጓል። ሁለቱ የክልል አመራሮች እዛ ደርሰው ከመጡ በኋላም ሪፖርት አድርገው መንግስት የክልላችን መንግስት መጫወት የሚገባው ሚና መጫወት እንደሚገባው ወገኖቻችንም መረዳት እንደሚገባል እና በመጨረሻም ሀብት ንብረታቸው ያለ እዚያው መሆኑ እዚያው ሰላማዊ ሁኔታ የሚኖርበት መንገድ እንዲመቻች እንደሚደረግ ከነሱን ጨምሮ ውይይት ተደርጓል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ጎንደር። ቀጣዩ ዘገባ ዚምባብዌን የሚመለከት ነው። ዓለም አቀፍ ሪፐብሊካን ተቋም አይአርአይ እና ብሔራዊ ዲሞክራቲክ ተቋም ኤንዲአይ የተባሉት ሁለት የዩናይትድ ስቴትስ አፍቃሪ ዲሞክራሲ ድርጅቶች በጋራ ባወጡት መግለጫ ባለፈው ሐምሌ ወር የተካሄደው የዚምባብዌ ምርጫ ዓለም አቀፍ መስፈርትን ያሟላ ያለመሆኑን አስታወቁ። ዚምባብዌ ገና የዲሞክራሲ ባህልን ያላሟላች ሀገር መሆኗን ያመለከቱት እነዚሁ ቡድኖች ዜጎች በኩልነት እንደማይታዩና ነጻ የድምፅ አሰጣጥ ሁኔታ እንደሌለም ነው ያመለከቱት። ከሀራሬ ኮለምበስ ማቡንጋ ለአሜሪካ ድምፅ የላከው ዘገባ አለ አዲሱ አበባ ያቀርበዋል። የሁለቱን ማለትም የዓለም አቀፍ ሪፐብሊካን ተቋምና የብሔራዊ ዲሞክራቲክ ተቋም ቡድኖችን ተወክለው የሐምሌውን 2018 እንደ አውሮፓ አቆጣጠር የዚምባብዌ ምርጫ ታዛቢዎች በጋራ ባወጡት መግለጫ አገሪቱ ባለፈው ጊዜ ከነበራት የተዛባና ደም ያፋሰሰ ምርጫ ይልቅ በአሁኑ ወቅት ተጨባጭ መሻሻሎችን ማድረገውን አመልክተዋል። የቡድኖቹ የምርጫ ታዛቢ ቡድን ረዳት አስተባባሪ ጄሲካ ኬጋን እንዳስረዱት ለዓለም አቀፉ ቡድኖች የታዛቢ ልዑካን መልካም አቀባበል ያደረገው የዚምባብዌ ሕዝብ ተአማኒነት ላለው ምርጫ ቁርጠኛነቱን አሳይቷል። ችግሩ ግን በመራጮ መካከል በቂ ትምምን ለማስረጽ የተሰራ ስራ የለም። በተለይ ያለፈውን የዚምባብዌ ያልተስተካከለና አመጽ የተካሄደበትን የምርጫ ሁኔታ ላስተዋለ፣ ተጨማሪና በአይነቱም ለየት ያለ አሰራር እንዲኖር ግድ ነው። እንዳለመታደል ሆኖ ታዲያ የአሁኑ ምርጫ እነዚያን መስፈርቶች አያሟላም። ሌሎች አሳሳቢ ጉዳዮችም አሉ። የወከባ የማስፈራራትና የአመጽ ድርጊቶች መፈጸማቸውን የሚገልጹ ዘገባዎችም አሉ። ይህም የኃይል እርምጃ በመወሰዱ ባለፈው ነሐሴ አንድ ቀን ሲቪሎች ላይ የደረሰውን አሳዛኝ ጥቃት ያመለክታል። መጪው የዚምባብዌ ምርጫ ተአማኒ ሀቀኛና ነጻ የሆን ዘንድ የታዛቢዎቹ ቡድን ለፕሬዚዳንት ኤመርሰን ምናንጋግዋ ንቅናቄ ሀያ አስተያየቶችን አቅርቧል የምርጫ ታዛቢ ቡድኑ ስለ ሰጣቸው አስተያየቶች የዚምባብዌው ምርጫ ኮሚሽን ቃል አቀባይ ኩባኒ ሞዮ ተጠይቀው ነበር አላውቅም አላነበብኳቸውም ላነባቸውም አልፈልግም ሌላው ቀርቶ ለእንዲህ አይነቶቹ ነገሮች ትኩረት አልሰጥም ለቤተሰብና ለራሴ ጉዳይ ነው ትኩረት የምሰጠው እና በቅርቡም የማንባቸው አይመስለኝም። ምናልባት ሊቀመንበሯን መሞከር ነው። ሊቀመንበሯ ማለትም የዚምባብዌ የምርጫ ኮሚሽን ሊቀመንበር ፕሪስሊ ቺጉምባ ለአስተያየት አልተገኙም። የሁለቱ ቡድኖች ታዛቢዎች ልዑክ የተመራው በቀድሞዋ የላይቤሪያ ፕሬዚዳንት ኤለን ጆንሰን ሰርሊፍ እና በቀድሞዋ የማዕከላዊ አፍሪካ ሪፐብሊክ ጊዜያዊ ፕሬዚዳንት ካተሪን ሳምባ ፓንዛ መሆኑም ታውቋል። አድማጮች አሁን ወደ መጨረሻው ዘገባ ነው የምንሻገረው። በመካከለኛው አፍሪቃ ሪፐብሊክ ውስጥ ልዩ የወንጀል ችሎት መቋቋሙን እንደሚደግፍ የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አስታወቀ። ቢሮ እርምጃውን አጥፍቶ ያለመጠየቅን ለመፋለም ጥረቱ ታላቅ ግብአት እንደሆነም ገልጧል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሶሎሞን አባተ ይዞ ቀርበዋል። ያለፉት ስድስት ዓመታት ለሴንትራፍሪክ እጅግ የከበዱ የመከራ ዓመታት ሆነው አልፈዋል። በእርግጥ ያ መከራ ዛሬም የረባ ፍጻሜ አላገኝም። በሺዎች የሚቆጠሩ ተገድለዋል። ከአንድ ሚሊዮን በላይ ሰዋ ተፈናቅሏል፣ ሀገር እየጣለ ተሰዷል። ከአራት ነጥብ ስድስት ሚሊዮን ሕዝቧ ወደ ሩብ የሚጠጋ መሆኑ ነው። ይህ ሁሉ ታዲያ በአብዛኛው ሙስሊም በሆኑ ሴሌካ አማጽያንና በክርስቲያኑ አንታይ ባላካ ወይም ጸረ ቆንጨራ ታጣቂዎች መካከል የተካሄደው ቁርቁስና ጦርነት ጦስ ነው። አሁን በድፍን ማዕከላዊ አፍሪካ ሪፐብሊክ ሁከትና የሰብአዊ መብቶች ረገጣ ተንሰራፍተው የሕዝቡን ጉስቁልና አብሰውታል። ይህ ለአስሮች ዓመታት እየተመላለሰ የዘለቀ ሁከትና የሴንትር አፍሪክ ህዝብ እንግልት ማብቃት እንዳለበት በጽኑዕ የሚያምነው የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ የልዩ ወንጀል ችሎቱን መሰየም ውሳኔ የማዕዘን ደንጋያ ሲል ጠርቶታል። ጎልቶ በሚታየው እያጠፉ ሕዝብን እያመሱና የሕይወት ጸጋውን እያጨለሙ ሳይጠየቁ በመሸሸግና በማምለጥ አባዜ ላይ ሀገሪቱን ከአንድ ቀውስ ወደ ሌላ ከሚበርድ እየታደሰ ወደሚያገረሽ ሁከት እያመላለሱ እየዘፈቋት ያለመጠየቅን አዙሪት የችሎቱ አቃቢያነ ህግ ይሰብሩታል ብለው እንደሚያምኑ የዓለሙ የመብቶች ጥበቃ ቢሮ ቃል አቀባይ ራቢና ሻምዳሳኒ ለቪኦኤ ገልጸዋል። The establishment of this court, which Its mandate is also to ensure that its proceedings are carried out in a very public way. የፍርድ ሂደቱ በግልጽ እንዲከናወን ስልጣን የተሰጠው የዚህ ችሎት መቋቋም ማዕከላዊ አፍሪካ ሪፐብሊክ ውስጥ የሰብአዊ መብቶች ረገጣዎችን የሚሸርቡና የሚፈጽሙ ከእንግዲህ በቸልታ እንደማይታዩ መልእክት ያስተላልፋል። ይህ ልዩ የወንጀል ችሎት ከዓለም አቀፉ የወንጀል ፍርድ ቤት አይሲሲ ጋርም እንደሚሠራ ሻምዳሳኒ ገልጸዋል። በመሆኑም የተቋቋመው ፍርድ ቤት 13 ዳኞች ከማዕከላዊ አፍሪካ ሪፐብሊክ እንዲሁም ሌሎች 12 ዓለም አቀፍ ዳኞች ያሉት ውሁድ የፍርድ አካል ጅምላ ፈጅና ዘር ተኮር የሆኑ በሰብዕና ላይ የተፈጸሙና በሀገሪቱ ውስጥ በአውሮፓ የዘመን አቆጣጠር ከጃንዋሪ 1 2003 በኢትዮጵያ ከታህሳስ 23 1995 ዓ ም ጀምሮ የተፈጸሙ የከበዱ የጦር ወንጀሎችን ይመረምራል፣ ይፈርዳል። የሕግ የበላይነትን ለጥቃት አጋልጦ በሰጠ ሁኔታ በመላ የማዕከላዊ የአፍሪካ ሪፐብሊክ ታሪክ ውስጥ ሲደነገጉ የቆዩ የአጠቃላይ ምሕረት እርምጃዎች ያለመጠየቅና አጥፍቶ ያለመቀጣት ያለ ሐሳብ እንዲንሰራፉ እንዳደረጉ ይነገራል። አዲሱ ዓለም አቀፍ ፍርድ ቤት ዘላቂ የመግባባትና የእርቅ ሂደት እንዲጠናከር ለማድረግ ለተጎዱና በደል ለደረሰባቸውም ፍትሕን ለማጎናጸፍ እንደሚሠራ የተባበሩት መንግሥታት ድርጅት አስታውቋል። እርምጃዎቹ በመጨረሻ በሴንትር አፍሪክ ሰላምና መረጋጋትን ያሰፍናሉ ብሎ እንደሚያምን የመንግሥታቱ ድርጅት አመልክቷል። አድማጮች የምትከታተሉት በ19 ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን በነፃው የስልክ መስመር በ2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እናሰማ። አብዎች እንደምናላችሁ ትናንትና ዜና ከተማ በጎጃም ውስጥ ሁለት ለዶክትሬት የሚያበቃቸውን ጥናት የሚያካሄዱ ሰዎች መቶች መሞታቸው ሲሰማ እጅግ ልቤ ነው የተሰበረው። በእውነት በእውነት የኢትዮጵያ ሕዝብ በአሁኑ ሰዓት ነጻነትን ብርሃን ጭላንጭል በሚያይበት ሰዓት እንዲህ ዝም ብሎ የገበያ አንድ ገበያ ሙሉ እብድ እንዴት ይፈጠራል? አንድም ሰው የሚጠይቅ የለም። ለምን ብሎ የሚጠይቅ የለም። ሕግ የለም እንዴት ዳኛም የለም በአካባቢው ማለት ነው። እንዲሁ ዝም ብሎ የተነሳ ሰው መስቀል ሰው በዛ አላግባብ በዱላ ቀጥቅጦ መግደል፣ እነዚህ ተስፋ የሆኑ ወጣቶችን በመገደላቸው እጅግ አዝናለን። የዚህ ደግሞ ውጤት በአስቸኳይ ካልተገለጠ እስካሁን ድረስ ብዙ ወንጀሎች ተፈጽመዋል። ገለጣል ይባላል፣ ፍትህ ላይ ይቀርባል ይባላል። እስካሁን ድረስ የተመለከትነው ነገር የለም። በሚያሳዝን ሁኔታ ግን ልቡናችንን ሰብሮታል። ይሄ በእውነቱ የሚወገድ ነው። በእውነትም ደግሞ ህዝቡ የሚፈልገው ያንን መጨጠንን፣ መረገጥን፣ መደገቡን ይመስለኛል። እኔ ሲመለከተው ከአሁኑ አሁን ሲመለከተው እና ይሄ በጣም ያሳዝናል። ልቡናችን ነው የሰበረ አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም አድማጮች አስተያየቶቻችሁን አድርሱን። ይልቁንም ደግሞ በቀረቡ ፕሮግራሞቻችን ላይ የሚኖራችሁን አስተያየት ላኩልን፣ ተወያዩ። ቆንጆ ዜማዊ ጀመረው ይመስላል ጀምሯል። የምሽቱ ዜማ የሚሰማበት ሰዓት ላይ ነው ያለ ነው እና ግርማናት የተወዳጁን ድምፃዊ ጥላሁን ገሰሰን ትንሿ ልጅ ما نوجمتش اه جابا ما راگالبي نسن جابانان ود جي ci ጃፓን ዋን ወድጄ ታዳጊዋ ድምጻዊ ሀና ግርማ ቆንጂት፣ የማይሞከር የሚመስል ያውም በወንድ የተዜመ ዜማ ታዳጊ ያውም ጥላሁን ከሁሉም ግሩም አድርጋ ነው የተጫወተችው። ግሩም አድርጋ ተጫውተዋለች። ወዲህ ወደ ዋሽንግተን ብቅ ትላለች እንዲሁም ታሳያለች ተብሎ በመሀል ላይ የጠፋች ይመስላል። እንግዲህ እናገኛታለን። ለማንኛውም አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን ሁለተኛውን አጋማሽ ስርጭታችንን መጀመራችን ነው። ወደ ቀዳሚው ሳምንታዊ ቅንብር ይሆናል የምናልፈው። ስፖርት ነው። አዘጋጅና አቅራቢ ገዛኸኝ ጽዮን መስቀል አስራ ስድስት የእግር ኳስ ክለቦችን የሚፎካክረው የ2011 ዓ ም የኢትዮጵያ ፕሪምየር ሊግ ዓመታዊ ሻምፒዮና ትናንት በአዲስ አበባ አንድ በክልል ከተሞች ደግሞ አራት ጨዋታዎችን በማድረግ ተጀምሯል። እዚህ በአዲስ አበባ ስቴዲየም ኢትዮጵያ ቡና ድሬዳዋ ከተማን ሁለት ለአንድ በረታበት ጨዋታ ሳምሶን ጥላሁን በፍጹም ቅጣት፣ አቡበከር ናስሪ ደግሞ በጨዋታ ለቡና ጎል ያስቆጠሩ ተጫዋቾች ናቸው። ኢታሙ ኩሚ ለድሬዳዋ ከተማ ጎል አግብቷል። አዳማ ላይ ባለሜዳው አዳማ ከተማ በሻምፒዮናው ጅማ አባ ጅፋር ሁለት ለባዶ ተሸንፏል። አስቻለው ግርማና መንሱር መሐሙድ ጅማ አባ ጅፋርን ለድል አብቅተውታል። መቀሌ ላይ መቀሌ አንደርታ ደደቢትን ሁለት ለባዶ፣ ሐዋሳ ላይ ሐዋሳ ከተማ ወልዋሎ አዲግራት ዩኒቨርሲቲን ሶስት ለባዶ፣ ሲዳማ ቡና ፋሲል ከተማን ሁለት ለአንድ አሸንፈዋል። ከፕሪምየር ሊጉ ዜና ሳንወጣ የ2011 የኢትዮጵያ ፕሪምየር ሊግ መጀመሩን አስመልክቶ በዋዜማው የኢትዮጵያ እግር ኳስ ፌዴሬሽን ለስፖርት ጋዜጠኞች መግለጫ ሰጥቷል። የፌዴሬሽኑ ተቀዳሚ ምክትል ፕሬዚዳንት ኮሎኔል አወል አብዱራህማን እንደተናገሩት በስፖርታዊ ጨዋነት ጉድለት የብጥብጥ መነሻ በሚሆኑ ቡድኖች ወይም ደጋፊዎች ላይ ከባድ ቅጣት እንደሚጠብቃቸው አስጠንቅቀዋል እንዳለፉት አመታት በገንዘብ ቅጣት የሚያበቃ ሳይሆን የገንዘብ ቅጣቱ እንደተጠበቀ ሆኖ የነጥብ መቀነስና ባስ ሲልም ደግሞ ከውድድር መታገድንም የሚጨምር እንደሚሆን ኮሎኔል አወል አክለው ገልጸዋል። ያለፉት ሶስት አመታት በተለይም ያለፈው አመት የፕሪምየር ሊጉም ሆነ የታችኛው ሊግ ውድድሮች በሁሉም የሀገሪቱ ስቴዲየሞች በተከሰቱ ብጥብጦች አስከፊ ጉዳትና የሰው ህይወትም የጠፋበት መሆኑ የቅርብ ጊዜ መጥፎ ትዝታችን ነው። ዘንድሮስ ያምናው እንዳይደገም ምን ታቅዷል ብዬ ለፌዴሬሽኑ ጊዜያዊ ዋና ጸሐፊ ኢንስትራክተር ሰለሞን ገብረ ስላሴን ጠይቄ የሚከተለውን ብለዋል። ባለፉት ዓመታት አንተም እንደጠቀስከው የተለያዩ የስፖርታዊ ጨዋነት ችግሮች ነበሩ። በተለይም ባለፈው ዓመት ትንሽ ጠንከር ያለ ችግር የነበረበት ጊዜ እንደነበረ ይታወቃልእና ና ያንን መሰረት በማድረግ ከአሉን የእግር ኳስ ክለቦቻችን ጋር ከኢትዮጵያ ወጣቶችና ስፖርት ሚኒስቴር ጋር በመሆን በርካታ ዘርፈብዙ ብዙ የሆኑ ስራዎችን በክረምት ወራት ውስጥ ስናከናውን ነው የቆየ ነው። በዚህ ዙሪያ ከፍተኛ የሆነ ዝግጅት እያደረግን ያለ ነው እና በመንግስት ደረጃ ትኩረት ተሰጥቶት ከተለያዩ ክልል አመራሮች ጋር ሁሉ ውይይት እያደረግን እና በአጠቃላይም ደግሞ በስፖርታዊ ጨዋነት ዙሪያ ክለቦቻችን ጋርም ክለቦቻችንን ጠርተን ከአንድም ሁለት ጊዜ ውይይቶች በማድረግ የስፖርታዊ ጨዋነት ችግሮችን በየአካባቢያቸው አስወግደው የዘንድሮ ዓመት ሰላማዊ በሆነ ሁኔታ ውድድሮቹ እንዲካሄዱ በርካታ ስራዎችን እየሰራ ነው ያለን። ካሜራዎችን በተመለከተም እያንዳንዱ ጨዋታዎች ይቀረጻሉ። አጠቃላይ ያሉት ድርጊቶች ሁሉ በእያንዳንዱ ክለብ ባለሜዳው ክለብ የመቅረጽ ግዴታ እንዳለበት በውድድር ደንብ ላይ ያስቀምጠናል። እንዲሁም ደግሞ ከተቀረጸ በኋላ ደግሞ ወዲያውኑ ምንም አይነት ኤዲት ሳይደረጉ ምንም አይነት ነገር ሳይገጥማቸው በቀጥታ ውድድሩን የሚመራው ኮሚሽነር የተቀረጹትን ፊልሞች ይዞ እንዲመጣ የምናደርግበትን አሰራር ሁሉ ቀይሰናል። በዚሁ ወደ ውጭ የእግር ኳስ ዜና ስንሸጋገር የሰሞኑ ተጠባ ታዋቂና ታላቅ ግጥሚያ በስፔን ላ ሊጋ የባርሴሎናና ሪያል ማድሪድ ተናፋቂው ኤል ክላሲኮ ጨዋታ ሲሆን ከ11 ዓመታት በኋላ ሁለቱ የዓለማችን ኮከቦች ሊዮነል ሜሲ ከባርሴሎና፣ ክርስቲያኖ ሮናልዶ ከሪያል ማድሪድ ባልተገኙበት ውጤቱ ምን ሊሆን ይችላል፣ ምንስ ይከሰት ይሆን በሚል የእግር ኳስ አፍቃሪውን በጉጉት የጠበቀው ነበር። እንደ ተጓጓለትም ባርሴሎና ከመቼውም ጊዜ በጎላ ብልጫ ተአምር ነው በተሰኘ እንቅስቃሴ ሪያል ማድሪድን በጎልዶፍ ማጥምቆ አሸንፎታል። አምስት አቅሞ አንድ ገብቶበት አምስት ለአንድ ሸኝቷል። ከግብ ጠባቂ የሚጀምረው ማራኪው የባርሳ የኳስ ቅብብል መሀል ሜዳውን አቋርጦ በፈጣን ማጥቃት ፊሊፕ ኮቲንሆ የመጀመሪያዋን ግብ አስቆጥሯል። ለወራቶች የግብ ድርቅ ገጥሞት የነበረው እልህኛው ሱዋሬዝም በፍጹም ቅጣት ምት ሁለተኛውን አግብቶ ባርሴሎና በመሪነት ሁለት ለባዶ ለረፍት ወጥተዋል። ከረፍት መልስ የሪያል ማድሪዱ ማርሴሎ አግብቶ ለጥቂት ጊዜም ቢሆን ጨዋታው የተመጣጠነ ቢመስልም ብዙም ሳይቆይ የባርሴሎና ወረራ ማጥቃት ተጠናክሮ የጎል ማግባት ፍላጎቱ ወለል ብሎ ተከፍቶለት ያመሸው ሱዋሬዝ አከታትሎ ሁለት አግብተዋል። ተቀይሮ የገባው ቪዳል አምስተኛውን ጎል አክሎም ጨዋታው አምስት ለአንድ ተጠናቋል። ባርሴሎና ጨዋታውን ቀለል አድርጎ በድንቅ የኳስ ትዕይንት ኃያልነቱን አስመስክሯል። ሌሎቹም ጨዋታዎች ተካሂደዋል። የደረጃ ስንጠረዡን ባርሴሎና በአንድ መሪነት ሲረከብ ዲፖርቲቮ አላቬዝ በ20 አትሌቲኮ ማድሪድ በ19 ሁለተኛና ሶስተኛ ናቸው። በእንግሊዝ ፕሪምየር ሊግ አስረኛ ሳምንት ጨዋታ ሊቨርፑልና ቼልሲ ተጋጣሚዎቻቸውን በሰፊ የጎል ልዩነት አሸንፈው በ26ና በ24 ነጥብ አንደኛና ሁለተኛ ደረጃን ይዘው አናት ላይ ተቀምጠዋል። ማንቸስተር ሲቲ ዛሬ ምሽት አራት ሰዓት ላይ ከቶተንሃም ይገናኛሉ። የዛሬውን ውጤት ሳይጨምር ማንቸስተር ሲቲ በደረጃ ሰንጠረዡ ሶስተኛ ነው። ገዛ ሀይን ጽዮን መስቀልን እናመሰግናለን ለስፖርት ዝግጅቱ። በ19ና በ25 ሜትር ባንድ የሚተላለፈው ዝግጅታችን ይቀጥላል። ተከታዩ አፍሪካ ነክ ርዕሶች የአድዋ ፓን አፍሪካ ዩኒቨርሲቲ አድዋ ከተማ ላይ ለመገንባት በያዘው እቅድ መሠረት ባለፈው ሚያዝያ ወር አድዋ ላይ አንድ ትልቅ ዓለም አቀፍ ጉባኤ ተካሂዶ ነበር ሲል ያስታውሳል። አፍሪካ ነክርሶች ከመላው ዓለም የተጋበዙ ምሁራንና ሌሎችም መገኘታቸው በወቅቱ ተገልጿል። አሁን ታዲያ የግንባታው እቅድ በምን አይነት ደረጃ ላይ እንደሚገኝ እንዲያብራሩ ዶክተር አየለ በከሪን ጋብዘናል። ዶክተር አየለ በአሁኑ ወቅት ስለ አድዋ ፓን አፍሪካ ዩኒቨርሲቲ ለማስተዋወቅ በዚህ በዩናይት ስቴትስ በመዘዋወር ላይ ይገኛሉ። ዶክተር አየለ በዩኒቨርሲቲው ግንባታ የአካዳሚክ ክፍሉን በማስተባበርም እንደሚሰሩ ገልጠዋል በመቀሌ ዩኒቨርስቲ ተባባሪ ፕሮፌሰር የሆኑት ዶክተር አየለ በቅርስ ጥናቶች የዶክትሬት ፕሮግራምና የዓለም አቀፍ ጉዳዮች አስተባባሪም ናቸው። የፕሮግራሙ አዘጋጅና አቅራቢ አዳነች ፍሳሐ ነች። ያወያየቻቸው ነው ዶክተር አየለ በከሬ ባለፈው ሚያዝያ ወር አድዋ በተካሄደው ዓለም አቀፍ ጉባኤ ተደርጎ ስለነበረው ስምምነት በማብራራት ይጀምራሉ። ዋናው ዓላማዬ ምንድን ነው? ዩኒቨርስቲው በሚያዝያ ወር አድዋ ላይ ትልቅ የአለም አቀፍ ጉባኤ ያካሂዶ ነበረ። ከመላው አለም የተጋበዙ ባለሙያዎች፣ ስኮላሮች መጥተው ነበረ እና በዛን ጊዜ የተስማማንባቸው ነጥቦች ነበሩ። እነዚህም ነጥቦች ምንድን ነው? ይህንን ዩኒቨርሲቲ ወደ መሬት ለማውረድ ወይም ደግሞ በተሰጠን መቶ ሀምሳ ሄክታር መሬት ላይ ህንፃዎች መገንባት ሲጀምሩ እነዛ ህንፃዎች ምን ምንድን ነው የሚይዙት፣ ህንፃዎቹ ምን ይመስላሉ የሚሉትን ጥያቄዎች አንስተን ነበር እና በዛ መሰረት ዋናው እንግዲህ ወደዚህ አመጣጤ ምንድን ነው፣ በተለይ እንግዲህ ስንጀምር በድህረ ምረቃ ፕሮግራም ነው የምንጀምረው ብለናል። የድህረ ምረቃ ደግሞ ያው ማስተርስ ወይም ፒኤችዲ ወይም ፖስት ማስተርስ ዶክትሬት እና ከዶክትሬት በኋላ ጥናት ለሚያደርጉ ሰዎች ነው። እንግዲህ በመጀመሪያ የሚጀመረው አሁን እዚህ ዩናይትድ ስቴትስ የመጡበትን አላማ እና? ስለሚያከናውኗቸው ተግባሮችም ያብራራሉ። ምንድን ነው የዚህ አመጣጤ ለዛ የሚሆኑ ሰነዶች፣ መጽሐፍት፣ የተለያዩ ቁሳቁሶች በተለይ ከትምህርት ጋር የተያያዙ ከዚህ ከማቃቸው ዩኒቨርሲቲዎች ከማቃቸው ጓደኞቼ ወይም ደግሞ ምሁራን አሰባስቤ መመለስ ነው። በተጨማሪ አሁን እንግዲህ አሁን እንደምናደርገው ደግሞ ይህንን ዩኒቨርሲቲ የበለጠ እንዲታወቅ ሕዝብ ደግሞ ዩኒቨርሲቲውን የሚያደራጁት የተወሰኑ ሰዎች ብቻ ሳይሆኑ ሁሉም መላው የኢትዮጵያ ሕዝብ፣ መላው የአፍሪካ ሕዝብ፣ መላው ጥሩ አሳቢ ሕዝብ በሙሉ ባለቤትነት እንዲሰማው ለማድረግና በዚህ በግንባታውም ትምህርቱንም በማስፋፋትን በሚመለከት ሁሉም ጥረት እንዲያደርግ ባለቤትነት እንዲሰማው ለማድረግ እንግዲህ ሙከራ ለማድረግ ነው ወደዚህ የመጣሁት ማለት ነው። ዶክተር አየለ እስካሁን ባለው ጊዜ ስለ አሰባሰቡት ነገር አውስተዋል። ለምሳሌ ባለፈው ሳምንት ሙሉውን ሳምንት ያሳለፍኩት ኮርኔል ዩኒቨርሲቲ ነበረ። ኮርኔል ዩኒቨርሲቲ እንደሚታወቀው በተለይ በአፍሪካና ጥናት በጣም የታወቀ ማዕከል አለው እና ያ ማዕከል ደግሞ ብዙ ሰነዶች በአፍሪካን የሚመለከቱ ፓንአፍሪካንን በሚመለከቱ የአፍሪካውያንን የነጻነት ትግልን በሚመለከቱ በተለያዩ ሳብጀክቶች ወይም ደግሞ ጥናተ ትምህርቶች ብዙ የሰበሰቧቸው አሉ እና ከእነሱ ውስጥ አሁን ለምሳሌ ይሄ አድዋ ፓን አፍሪካን ዩኒቨርሲቲ ነገ ትምህርት ማስተማር ቢጀምር ምን ምን አይነት ትምህርቶችን ማስተማር አለበት? እንግዲህ በዓለም አቀፉ ጉባኤ ጊዜ የተወያየንባቸው አሉ። ከሪኩለሙም ወይም ደግሞ የትምህርት ስርዓቱ ምን ይመስላል? ምን አይነት ሰነዶች ያስፈልጉናል የሚሰሩት ህንፃዎች ምን ይመስላሉ? እንዴት ነው? ለዚህ ዩኒቨርሲቲ የሚሆኑ ገንዘብ በተለይ ማሰባሰብ የምንችለውን የሚለውን ተወያይተን ነበር እና ከዚህ ከአፍሪካና ሴንተር አንድ ሳምንት እዛ ቆይቼ የሚያስፈልጉንን በኤሌክትሮኒክሊ ወይም ደግሞ ዲጂታል በሆነ መንገድ አሰባስብ ያለው ማለት ነው። እና አሁን እያረኩ ያለሁት ምንድን ነው፣ በዲጂታል መንገድ አክሰሰብል የሆኑ ሊሰጡ የሚችሉ ነፃ የሆኑ ማቴሪያሎችን ለዚህ ዩኒቨርሲቲ ይጠቅማሉ የሚባሉትን በተለይ ለኮርስ ለማሰባሰብ ችያለሁ። የአድዋ ፓን አፍሪካን ዩኒቨርሲቲ ትኩረት ምን እንደሆነም ዶክተር አየለ በከሬ አብራርተዋል። በተለይ አፍሪካውያኖች በጋራ ያላቸው ምንድን ነው ያ በጋራ ያላቸውን እንዴት ሊያጠናክሩ ሊያስፋፉ ይችላሉ፣ ህብረት ሊፈጥሩ ይችላሉ፣ በመጨረሻ ደግሞ በአንድነት ኑሯቸውን ህይወታቸውን እንዴት ሊያበለጽጉት ይችላሉ በሚል ነው እንግዲህ ዋናው ትኩረቱ የዚህ ዩኒቨርሲቲ የሚሆነው እና ለዛ የሚሆኑ ኮርስ ማቴሪያሎች ለማሰባሰብ ችያለሁ። በኒውዮርክ ከተማ በሴንትራል ኮኔቲከት ስቴት ዩኒቨርሲቲ እና በሌሎችም የተለያዩ ቦታዎች ስለ አድዋ ፓን አፍሪካን ዩኒቨርሲቲ እንደሚያብራሩ ዶክተር አየለ በከሬ ጠቁመዋል። የአድዋ ፓን አፍሪካን ዩኒቨርሲቲ ምን አይነት ስታንዳርድ ወይም ደረጃ እንደሚኖረውም ዶክተር አየለ ገልጸዋል። ስታንዳርዱን በምናይበት ጊዜ በጣም በጣም የላቀ ስታንዳርድ ያለው ሆኖ ነው የሚጀምረው። ሁለተኛ እንግዲህ ዋናው አላማ ፓንአፍሪካኒዝምም ቢሆን ፓንአፍሪካኒዝም ደግሞ እንዲስፋፋ፣ እንዲጠናከር ከዛም በኋላ ለአፍሪካውያን አራያነት እንዲሆን ያደረገው አድዋ ስለሆነ ይሄንን አድዋ ታሪኩን የድሉን በተለይ የጦርነቱን የድል ታሪክ በተቻለን መጠን ወደ ተቋምነት ቀይረ ነው ተቋም ኖሮ ያን ታሪክ ስርዓት ባለው መንገድ አሰባስቦ ከኛ አልፎ ከትውልድ ወደ ትውልድ እየተላለፈ እንዲቆይና የሕዝብ አርአያነት ለአንድ ጊዜ ብቻ ተወስኖ እንዳይቀር ባለፈው ሚያዝያ ወር አድዋ በተካሄደው ጉባኤ የተገኙት ሰዎች የአድዋ ጦርነት ድል ሊገኝበት የቻለው በዛን ጊዜ በነበረው ወታደራዊ ጥበብ በመሆኑ የወታደራዊ ጥበብ ታሪክም መጨመር አለበት ማለታቸውን ዶክተር አየለ ጠቁመዋል። ለሚያዚያው ስብሰባ የመጡ ሰዎች ምንድን ነው ያሉት? ሚሊተሪ ሳይንስ መጨመር፣ ሚሊተሪ ሂስትሪ፣ የሚሊተሪ ታሪክ፣ የጦርነቱ ታሪክ። ምክንያቱም ያ ድል ሊያገኙበት የቻሉ ዝም ብሎ በአጋጣሚ አይደለም። ብዙ ተጠንቶበት፣ ብዙ ስልት ወጥቶበት ሚሊተሪ ዳይመንሽኑ እዛ ዩኒቨርሲቲ ውስጥ በስርዓት መጠናት አለበት ለትምህርት መሰጠት አለበት ብለዋል። ሌላው ደግሞ አድዋን ለየት የሚያደረገው ምንድን ነው? የስለላ ስራ ይሄ ኢንቴሊጀንስ ይሉታል እዚህ ፈረንጆች። የስለላ ስራ በስለላም ስራ ኢትዮጵያኖች በጣም ስለተካቡ ያንን የስለላ ኢንፎርሜሽን፣ ያ መረጃ ያገኙትን ተጠቅመው ነው ድል ያገኙ የቻሉት። በሂዩማኒቲስ ሶሻል ሳይንስ ማህበረሰብ ሰብአዊ ጥናት ከዛ ደግሞ የመረጃ ቴክኖሎጂ ዋናው ነው የመረጃ ቴክኖሎጂ ጥናቱ ጋር ውስጥ የሚጠቃለል ነው እና ያ የኢንፎርሜሽን ቴክኖሎጂ እንግዲህ ይሄ ስለላውንም ይጨምራል ማለት ነው። አድማጮች፣ የዚህ ቅንብር ሁለተኛና የመጨረሻ ክፍል በመጪው ሰኞ ይቀርባል እና ተከታተሉን አድማጮች። የመጨረሻው ቅንብር ነው አሁን የሚቀርበውት። ጤና፣ ሳይንስና ሕይወት። ከዓለም ግዙፍ ችግሮች መካከል በሽታን በቀላሉ መከላከልና ማከም ይችሉ የነበሩ መድኃኒቶች አቅም እያጡ መሄድ ከቀዳሚዎቹ መካከል ይገኛሉ። በቅርቡ የወጣ አንድ ጥናት ቻይና ውስጥ ከሚገኝ አንድ የግብርና ማሳ ተነስቶ በአጭር ጊዜና በፈጣን ሁኔታ ዓለምን እያዳረሰ ያለን የተዋሲያን መድኃኒቶችን የመቋቋም ወረርሽኝ አሳሳቢ አዝማሚያ አጉልቶ አሳይቷል። ይህ ወረርሽኝ ተዋሲያኑ ኮልስቲንን የመሳሰሉ እጅግ ብርቱና በመጨረሻውም የሕክምና መስመር ላይ የቆሙ መድኃኒቶች እንኳን አቅም እያጡ መምጣታቸውን አመላክቷል። ኢኮላይና ሳልሞኔላን የመሳሰሉ ተውሳኮችም ለሕክምና አልበገር እያሉ ገዳይነታቸው እየበረታ ሲመጣ ይታያል። ይህንን ተዋሲያንን መድኃኒትን የመቋቋም ጉዳይ እንዲከታተል የዓለም ጤና ድርጅት አዲስ መርሃ ግብር ከፍቷል። ሰለሞን አባተ ወደ ጄኔቫ የድርጅቱ ጠቅላይ ጽህፈት ቤት ደውሎ የመርሃ ግብሩን አስተባባሪ ዶክተር ኃይለ ኢየሱስ ጌታሁንን አነጋግሯል። ዶክተር ኃይለ ኢየሱስ ጌታሁን የመድኃኒት ጉዳይ ዓለምን በሽተኛ እያደረገው ነው በስፋት እና በአጋጣሚ እርስዎም እዛ ላይ ነው ያሉትና ምንድን ነው በአሁኑ ሰዓት ያለው የመድኃኒቶች ሁኔታ በዓለም ዙሪያ በተለይ በተለይ እነዚህ ተላላፊ የሆኑ በተሐዋስያን ምክንያት የሚተላለፉ በሽታዎችን ለመከላከልም ሆነ ለማከም የሚቀርቡ መድኃኒቶች ይዞታ አይነት ይዘት ምንድን ነው የሚመስለው እንግዲህ አሁን ይሄ አንቲ ማይክሮቢያል ሬዚስታንስ ነው የሚባለው። አንቲ ማይክሮቢያል ማለት መድኃኒቶች ማለት ነው። ሁሉንም አይነት በሽታ የሚያመጡ ተዋሲያን መቋቋም የሚችሉ መድኃኒቶች፣ ቫይረስን ጨምሮ፣ ባክቴሪያን ጨምሮ እንደዚሁም እንደ ፓራሳይት ወባ የሚያመጡ በሽታዎችን ጨምሮ የሚሰራውን መድኃኒት እንደ ውአንቲማይክሮቢያል የሚባለው በሽታን የሚያመጡት ሐዋሲያን መከላከያ ወይም ማከሚያ መድኃኒቶችን በላቸው በወይም ጸረ ተሐዋሲያን መድኃኒቶች። ስለዚህ በረጅሙ ሲታይ እነሱ የተለያዩ በሽታዎች ናቸው። በብዛት እንዳልከው ተላላፊ በሽታዎችን የሚያመጡት የባክቴሪያና የቫይረስ በሽታዎችም እንደዚሁ የተጋለጡ ናቸው። አሁን ትልቁ ስጋት ምንድን ነው ይሄ ችግር በሀብታምም በድሃም ሀገር ነው ስጋቱ ጎልቶ የሚታየው ምንድን ነው በቀላል አገላለጽ አንዳንድ ሰው ተራ ትንሽ ቁስል ይዞት ሆስፒታል ከሄደ ያንን ቁስሉ ላይ እንደ ኢንፌክሽን ያመጣበት ባክቴሪያ ማመልቀዝ ያመጣበት ማለት ነው አ ማመርቀዝ ያመጣበት ነው። ባክቴሪያ መድኃኒቶች ሊቋቋሙ በሙሉ በዛ አገር ውስጥ ወይም በዛ ሆስፒታል ውስጥ ያለውን መድኃኒት የሚቋቋም ከሆነ ኢንፌክሽኑ እየተባባሰ ከቁስልነት ወደ ደም ኢንፌክሽንነት ሄዶ በስተመጨረሻም ሕይወት ሊያጠፋ የሚችል ነው። ይሄ ነው እንግዲህ የበሽታው ፕሮሰስ የሚሆነው። አሁን ትልቁ ስጋት በተለያየ አይነት የመድኃኒት አያያዝ በተለይ ደግሞ አንቲባዮቲክ፣ የምንላቸው እነኚህ ለባክቴሪያ ተላላፊ በሽታዎችን ለመከላከል እና ለማዳን የሚረዱን መድኃኒቶች በአብዛኛው ያለ አግባብ ሲጠቀሙ ባክቴሪያዎች እነኝህና አንቲባዮቲክ ኮርስ ሲያገኙ ራሳቸውን እያቋቋሙ ራሳቸውን እያጠናከሩ መድኃኒት ተቋቋሚ ባክቴሪያ ይሆናሉ። እየተለማመዷቸው ይሄዳሉ። በጊዜ ብዛት እየተለማመዷቸው በትክክል እየተለማመዷቸው ይሄዳሉ። ስለዚህ አሁን ትልቁ ችግር ደግሞ የዚህ የአንቲ ማይክሮቢያል ሬዚስታንስ የምንለው በሰውም በእንስሳት ጤናም የሚሽከረከር ነው። ምክንያቱም ለሰው የምንጠቀምበት አንቲባዮቲክ መድኃኒት ለከብትና ለእንስሳት ጤና አገልግሎትም ይውላል። በተለይ በተለይ ደግሞ ትልቁ ስጋት የሆነው በአሁኑ ወቅት ለሰው ልጅ ጤንነት ሊውሉ የሚችሉ ጸረ ባክቴሪያ መድኃኒቶች ለከብትና ለእንስሳት ሀብት ስራ በሽታ ሳይኖርባቸው በሽታ እንዲቋቋሙና እንዲደልቡ በሚል አገልግሎት ላይ ይውላል። እንደነ አሞክሳሲሊን፣ እንደነ ቴትራሳይክሊን አይነቶቹን ነው የሚሉኝ በሙሉ በሙሉ እንደሱ እንደሱ ያሉት አንቲባዮቲኮች በሙሉ ለከብት ማደለቢያ አገልግሎት ላይ ይውላሉ። ከብቶቹ በሽታም ሳይኖርባቸው ይሄ በሚሆንበት ጊዜ መድኃኒቶቹ ምንም በሽታ በማያመጡ ባክቴሪያ ውስጥ ይጋለጣሉ ማለት ነው። ባክቴሪያዎቹ ይለማመዷቸዋል። እነኛ መድኃኒቱን የተለማመዱ ባክቴሪያዎች ከእንስሳት ጤና ወደ ሰው ሊሻገሩ ይችላሉ እና ይሄ ደግሞ ሰፊ ትልቅ ችግር ነው። ምክንያቱም ከብቶቹና እንስሳቱ ይሄንን መድኃኒት በሚቋቋመው ባክቴሪያ ቢያዙም አይሞቱም እነኛ ባክቴሪያዎች ግን ወደ ሰው ሊመጡ ችግር ያስከትላል። ይሄ ነው አሁን ትልቅ ውስብስብ ያደረገው መድኃኒቱን እዛ እንስሳቱ ላይ ተለማምደው ስለሆነ ወደ ሰው የሚሸጋገሩት። አሁን ሰው ላይ ሕክምና በተመሳሳይ መድኃኒቶች ቢሰጥ አያቆማቸውም። እነትክክል ተውሳኮች እና ተዋዋሲያን ማለት ነው ትክክል። ስለዚህም ነው ስለዚህ ይሄንን አንቲማይክሮቢያል ሬዚስታንስ የሚባል ችግር ለመቋቋም የጤና ዘርፍ ስራ ብቻ ሳይሆን የእርሻ ዘርፍ፣ የግብርና ዘርፍ፣ የከብት ሀብት ልማት ዘርፍ ችግር ነው ማለት ነው። እነኚህ የተለያዩ አካላት ተባብረውና አብረው መስራት መቻል አለባቸው። እንደዚህ በይፋ ሲገለጽ በእርስዎ ደረጃ ካለ ሰው እንዲህ አይነቱ በዘርፍ ደረጃ አቋርጦ የሚታይ የመድኃኒቶች ችግር ምናልባት በቅርብ ጊዜ እየተሰማ ያለ ነው። በአብዛኛው ይባል የነበረው ሰዎች የሚሰጧቸውን መድኃኒቶች በአግባቡ ስለማይወስዱ፣ ጨርሰው ስለማይወስዱ፣ ለማያስፈልጉ ጉዳዮች ሁሉ አግባብነት የሌላቸውን የተሐዋሲያን መከላከያ ወይም እነዚህ አንታይ ማይክሮቢያል ያሏቸውን መድኃኒቶች ስለሚወስዱ ነው እየተባለ ነበር ሲነገር የቆየው። አሁን ተጨማሪ ሌላ ዘርፍ ነው። አሁን ደግሞ እየገለጹልኝ ያሉት እንዲህ አይነት ተጨማሪ ዝርዝሮች አሉ ሰው ማወቅ አለባቸው የሚሏቸው ሌሎችም። ወደዛ እየመጣሁልህ ነበር። ትክክል ነው። አሁን ይሄ በዘርፍ አንጻር አየነው፣ ግን ደግሞ ወደ ግለሰብ ወደ ማህበረሰብ ጤና ደግሞ ስንመጣ፣ አንተ እንደገለጽከው በተለያዩ አይነት መልኮች ለጉንፋን የሚወሰዱ ጸረ- ባክቴሪያ መድኃኒቶች ባክቴሪያዎቹ እንዲለማመዱ ያደርጋሉ እንጂ ጉንፋን ነው አያድኑት። ስለዚህ አሁን እነዚህ ትንንሽ ኢንፌክሽኖችን በመድኃኒት ለማዳን በሚደረገው ጥረት መድኃኒቶቹ እየተጋለጡ፣ ባክቴሪያዎቹ እንዲቋቋሙ እያደረጉ የበለጠ በሽታ እንዲኖር ያደርጋሉ ነው። አሁን ትልቁና በዚህ በኩል ያለውን የእውቀት ደረጃ በዚህ በኩል ያለውን የአስተሳሰብ እና የግንዛቤ ደረጃ ማሳደግ ከየትኛውም አካላት ያስፈልጋል። ይሄ ደግሞ ምንድን ነው? ከሐኪሞች ይጀምራል። በመድኃኒት ቤቶች ውስጥ እያገለገሉ ካሉት ባለሙያዎችም ሊጀምር ይችላል። እንደዚሁም ደግሞ ሕግን አውጥተው ሕግ ደግሞ ተግባራዊ እንዲሆን የሚያደርጉ አካላትንም ይጨምራል። አድማጮች ቃለ ምልልሱ ሳምንት ይቀጥላል። ዶክተር ኃይለ ኢየሱስ ጌታውንን ለጊዜያቸው እናመሰግናለን። በእኛ በኩል ሰላም ደህና ደሩ። ስርጭት ይቀጥላል።